Voice of America. አስራ አንደኛው የኢህአዴግ ድርጅታዊ ጉባኤ የተለየ ርዕዮተ ዓለም ለውጥ እንደማያደርግ የአማራ ዲሞክራሲያዊ ፓርቲ አዴፓ ሊቀመንበር አቶ ደመቀ መኮንን ገለጹ። ለህዝቡ እድገት የሚጠቅሙ ፕሮግራም ማሻሻያዎች ይደረጋሉ ብለዋል። የአዴፓ ሊቀመንበር፣ የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ደመቀ ይህን የተናገሩት ሐዋሳ ላይ በተከፈተው የኢህአዴግ ጉባኤ ላይ ለመገኘት ትላንት ከባህር ዳር ከመነሳታቸው በፊት በሰጡት ቃል ነው። አዴፓ አቶ ደመቀ መኮንን ሊቀመንበር፣ አቶ ገዱ አንዳርጋቸውን ምክትል ሊቀመንበር አድርጎ በመምረጥ ጉባኤውን ያጠናቀቀው ትላንት ከቀትር በኋላ ነበር። ሪፖርተራችን አስቴር ምስጋናው ከባህር ዳር ዝርዝሩን ልካለች። አቶ ደመቀ መኮንን ትላንት ወደ ሐዋሳ ከመሄዳቸው በፊት ለጋዜጠኞች በሰጡት መግለጫ ሶስት ቀናት በሚቆየው በኢህአዴግ ጉባኤ ላይ በሬዮት አለም ላይ ያተኮረ አጀንዳ ጉባኤው እንደሌለው ጠቁመዋል። በመሰረቱ የአይዲዮሎጂ ክርክርና የአይዲዮሎጂ አጀንዳ በዚህ ውስጥ የሚታይ አለም የምንገነባው ልማታዊ ዲሞክራሲያዊ ስርዓት አለ አሁን የያዝነው የለውጥ መንገድ አሁን ለመድረኩ የሚመጥኑ አሰራሮቹን አካሄዶቹን መከተል ለዚህ የሚመጥኑ ፖሊሲዎች፣ ስትራቴጂዎችና የአፈጻጸም ስርዓቶችን ማየት ለውጡን የሚመጥኑ አካሄዶችን ማጥረቅ ይገባል እንጂ አሁን የአይዲዮሎጂ ጉዳይ ብዙ አከራካሪና ያን ያህል ጭብጥ ሆኖ የሚታይ አይደለም። ይበ እንዲህ እንዳለ አዴፓ ጉባኤውን ትላንት እኩለ ቀን ላይ ሲያጠናቅቅ የፓርቲው ሊቀመንበርና ምክትል ሊቀመንበር በመምረጥ ነበር። በዚህ መሰረት የፓርቲው ሊቀመንበር አቶ ደመቀን ምክትል ሊቀመንበር ደግሞ አቶ ገዱ አንዳርጋቸውን አድርጎ መርጧል። ጉባኤውን በንግግር የዘጉት የፓርቲው ሊቀመንበር አቶ ደመቀ መኮንን የአማራ ዲሞክራሲያዊ ፓርቲ አዴፓ በስም ብቻ አይደለም የተለወጠው ብዙ ጉድለቶችንና ድክመቶችን አንድ በአንድ ቆጥሮ በማውጣት ህዝቡን የሚያረካ ስራር ለመስራት የመፍትሄ አቅጣጫዎችን በማስ ቀመጥ ጭምር እንጂ ከክልል፣ ከመንደር፣ ከቀበሌ ይጀምራል። በዚህ አግባብ የተገነባ ስርዓት እንዲኖር የሚፈለገው አዴፓም በዚህ ደረጃ ጠንካራ እንቅስቃሴ ለማድረግ ነው። በጉባኤው ምክክር አድርጎ አቅጣጫ አስቀምጦ ለተግባር እየተዘጋጀ ያለው የማዕከላዊ ኮሚቴ አባላት ልክ እንደባለፈው በሶስት ወር እና በስድስት ወር ተገናኝቶ በተወሰኑ አጀንዳዎች መክሮ የሚለያይ ሳይሆን ያለውን ችግር ለመፍታት የተግባር ሰው መሆን አለበት ያሉት ሊቀመንበሩ ለውጡን የሚመጥን የሕግና አሰራር ስርዓቶችን እንደሚያሻሽል ጠቁመዋል። ይሉንታ አድርባይነትና ጠባቂነት ከመቼውም በላይ ቦታ እንደማይኖራቸው አጽንኦት ሰጥተው ተናግረዋል። ድርጅት ሀገርን ህዝብ ለመጥቀም ስለሆነ ተልፎ በዚህ ዙሪያ እንደ ኢህአዴግ በሚያስተሳስረን አራፊነት እንደ አማራ ዲሞክራሲያዊ ፓርቲ በሚመለከተን አግባብ ለውጡን የሚመጥን ሪፎርም አካሄድ ነበር። አዲስ ከተመረጡት የማዕከላዊ ኮሚቴ አባላት ውስጥ ብርጋዴር ጄኔራል አሳምነው ጽጌ ያለችኝን ትርፍ ዘመኔን ነፃ ላወጣኝ ህዝብ እሰራለሁ ነው ያሉት እ ቀደም ሲል እንዲህ አይነት ጉባኤዎች የመካፈል እድሉ ነበረኝ። ድሮ ከማውቀው ሂደት ስጡ የተለየ ነው። አንደኛ መድረኮች ጠባብ ነበሩ። ትንሾች የሚሉትን ነገር ብዙዎች አዳምጠው ወስነ የሚሄዱበት እድል ነበረ። ምኞታችን እና ፍላጎታችን እንደ አማራ በግልጽ የማንጸባረቅ ገደቦች ነበሩበት። እኔም ያልተለወጠ ድርጅት ቢሆን ኖሮ እኔም እዚህም አልገኝም ነበረ። ቢኮዝ ይሄ ድርጅት ቀደም ሲል በባንዳነት አገልግሏል። በአድርባይነት የተሙ በፍርሃት ይሞላል እና አሁን ፍጹም ከዚህ የተለየ ነው። የአማራ ህዝብ እንደ ህዝብ የሚያቆም አጀንዳ ማንሳት ጀምሯል። ትርፍ እድሜ ነው የምኖረው ካሁን በኋላ። ህዝብ ነው ወደዚህ መድረክ ያወጣኝ። ህዝብ ነው ከሞቱና ከሆነ ዋሻ አውጥቶ እዚህ እንድገኝ ያደረገኝ። ስለዚህ ለዚህ ህዝብ ይበጃል ብዬ የማስበውን ሁሉ ሪጋል ኮሚቴ ውሳኔ ተቀበለው አልተቀበለው፣ በግሌም አደርገውን ሁሉ እያደረግኩ ይሄዳለሁ። በክብር የተሸኙት ነባር አመራር አቶ መኮንን የለውም ሞሰን በበኩላቸው አዴፓ ፈታኝ ምዕራፍ ላይ እንደሚገኝ ጠቁመው ብቃቱን አዳብሮ መገኘት እንዳለበትም መክረዋል። በመጀመሪያ ደረጃ ህብረተሰቡ ፍላጎቱ ከፍ ብሏል። የመናገር የመሞገት እና የመጠየቅ ብቃቱና ተነሳሽነቱ አድጓል። ስለዚህ ማንኛውም የህብረተሰብ ክፍል የሚደራደር አለ ጥያቄውን መልሰ ማለፍ ብቃት፣ ታማኝነት እና ቁርጠኝነት ይጠይቃል። ለአዴፓ ይህን እድሉን ተጠቅሞ ህዝቡም ሞብላይዝ አድርጎ ከቻለ ደግሞ ከሌሎችም ተፎካካሪ ፓርቲዎች ጋራ የጋራ ግንባር እየፈጠረ ምክንያቱም ተፎካካሪዎች ናቸው እንጂ የሚጠፋፉ ጉባኤው ባለ ሰባት ነጥብ የአቋም መግለጫ በማውጣት የተጠናቀቀ ሲሆን ለውጡን ለማስቀጠል የሚከፈለውን መስዋዕትነት ለመክፈልም ቆርጦ መነሳቱን አስፍሯል። ስድስት ቀናት በቆየው በዚህ ድርጅታዊ ጉባኤ ላይ በድምፅና ያለድምጽ የተሳተፉ ጉባኤተኞች፣ የተፎካካሪ ፓርቲ አመራሮች፣ የፖለቲካ ተንታኞች፣ አክቲቪስቶች፣ የቅድሞ ታጋዮች፣ ምሁራን፣ ታዋቂ ግለሰቦች ና ሌሎች የህብረተሰብ ክፍሎች የተሳተፉበት እንደነበር ከጉባኤው ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ዳር